በድሬዳዋ የኮሮና በሽታ ስርጭት አሁን ባለበት ደረጃ ከፍተኛ ስጋት እየሆነ መምጣቱን የመስተዳድሩ ጤና ቢሮ አስታወቀ። የበሽታውን ስርጭት ለመከላከል አስገዳጅ መመሪያዎችን ማስተግበርና የእንቅስቃሴ ገደብ ማድረግ እንደሚያስፈልግ አንድ የጤና ባለሙያ በሰጡት አስተያየት ገልጠዋል። የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ለዲደብሊው በሰጡት መግለጫ ህብረተሰቡ ዘንድ እየታየ ባለው መዘናጋት የኮሮና ቫይረስ ስርጭት እየጨመረ መምጣቱንና ድሬዳዋ ከአዲስ አበባ ቀጥሎ ከፍተኛ ስጋት መሆኗን ገልጠዋል። ሰፋ ያለ የማህበረሰብ ክፍል ራሱን እንደማይጠብቅ እያየን ነው። በዛ ምክንያት ስንመረምር ብዙ ቁጥር ያላቸው ታማሚዎች እያገኘ ነው። የምንናገረው ውጤት ሁሌም ቢሆን በአቅማችን ከሰራ ነው፣ በወሰነው ናሙና ነው የምንናገረው። ስለዚህ በዛ መሰረት እንግዲህ እስካሁን ድረስ ድሬዳዋ ላይ ወደ አምስት የሚሆኑ በኮቪድ የተያዙ ሰዎችን ህክምና አድርገናል ማለት ነው። ከዚህ ከ575 ውስጥ 23ቱ በተለያየ ወንጀል ተጠርጥረው ፖሊስ ጣቢያ ላይ የነበሩ ናቸው። 24 ደግሞ እዙ ምርመራ ላይ የነበሩ የጸጥታ ኃይሎች ናቸው። ሀያ አንዱ ደግሞ ጤና ባለሙያዎች ናቸው። በስራቸው ምክንያት የተጋለጡ ናቸው ማለት ነው። እንደ አጠቃላይ ግን የኮቪድ-19 ሁኔታ በድሬዳዋ ላይ ከሌሎች ከተሞች በተለየ ከአዲስ አበባ ቀጥሎ ማለት እችላለሁ ከፍተኛ ስጋት ያለበት ቦታ መሆኑን ለማሳወቅ እፈልጋለሁ። በአስተዳደሩ አቅም በፈቀደ መልኩ እየተካሄደ ባለው የኮቪድ-19 ምርመራ ቫይረሱ እየተገኘባቸው ካሉ የህብረተሰቡ ክፍሎች አብዛኞቹ ወጣቶች መሆናቸውን ኃላፊው አስረድተዋል። ወጣቶቹ እኛ እንያዝም ወይም ደግሞ አቅም አለን የመቋቋም ብለው ራሳቸውን የማይጠብቁ ይመስለኛል ሳስበው ማለት ነው። ከጅቡቲ ተመላሾች ብዙ ጊዜ የሚመላለሱት ወጣቶቹ ናቸው የሚሄዱት የሚመጡትም ማለት ነው። እና በተለይ ከጅቡቲ ተመላሽ ዘጠኝ ዓመት ብሎ ያገኘ ነው አለ ቫይረሱ በሰውነቱ ያለ በስደት የሚሄዱ ማለት ነው። በስደት ሄደው የሚመለሱ ሰዎች እድሜያቸው በጣም ያንግ ነው እንደዚህ ቁጥሮች ይኖራሉ። ከተማ ውስጥም ስንመረምር ብዙ በጣም እስከ ሰላሳ አምስት ያሉ በጣም እንግዲህ አቅም ያላቸው ብለን የምንጠረጥራቸው ሰዎች ቫይረሱ በሰውነታቸው እየተገኘ ነው። ይሄ በሽታው ማንንም እድሜ እንደማይለይ ያሳየናል። ያን ጎኖም እንደዚህ ያጋጠመን አለ በጣም በሌላ ምክንያት ገብተው ኩላሊታቸው ፌል አድርጎ እንደዚህ እንደዚህ የሞቱ እስከ ሰላሳ አምስት እድሜ ያሉን አንድ ሶስት በህይወት ያጣናቸው ሰዎች አሉ። ስለዚህ ይሄ በሽታ እድሜንም አይለይም። ምናልባት የመቋቋም አቅም ሊኖር ይችላል፣ ግን ሁላችንም ተጋላጭ ነንና ሁላችንም ራሳችንን መጠበቅ እንዳለብን የሚያሳይ ነገር ነው ማለት ነው። የጤና ባለሙያው ዶክተር አቤል መልካሙ ለዲ ደብልዩ በስልክ በሰጡት አስተያየት የመመርመር አቅም ዝቅተኛ መሆኑ ነው እንጂ ቁጥሩ ከዚህም ሊልቅ እንደሚችል ጠቅሰው መደረግ አለበት ያሉትን አስተያየት ሰጥተዋል። የቫይረሱ ስርጭት በህብረተሰቡ ላይ በጣም ጨምሯል። የመመርመር አቅማችን ውስን መሆኑ ነው እንጂ ከዚህም በላይ አስደንጋጭ ቁጥሮች ይገኛሉ ብዬ ገምታለሁ። በመጀመሪያ በህብረተሰቡ ዘንድ ከፍተኛ መዘናጋት አለ። የጥንቃቄ እርምጃዎችን ቀደም ብለን ስለጀመር ነው መሰለኝ መሰላቸት ይታያል እና እንደ መጥፎ አጋጣሚ የሆኑ በጣም መጠንቀቅ ባለብን ጊዜ የተሰላቸን ይመስለኛል። እኔ እንደውም በአስገዳጅ ሁኔታ የአፍ ጭንብል መደረግ አለበት ብዬ አስባለሁ። በተወሰነም ደረጃ ያው ግልጽ ነው ለኢኮኖሚያችን መሸከም ስለማይችል ነው እንጂ ከቤት ያለመውጣት ራሱ ቀባዎች ቢኖሩ ይገባል። ላለው የተለያዩ ፖሊስ ጣቢያዎች እና ማረሚያ ቤት የኮሮና ስርጭት ስጋት ናቸው መባሉን በሚመለከት ጥያቄ የቀረበላቸው የጤና ቢሮ ኃላፊ ወይዘሮ ለምለም በፖሊስ ጣቢያዎች የጥንቃቄ አሰራር ስራ ላይ እንዲውል መደረጉን ገልጠው በማረሚያ ቤት ተመሳሳይ ችግር እንዳይፈጠር እየተሰራ ያለውን ስራ ጠቁመዋል። ዋናው ማረሚያ ቤትን ግን በተመለከተ አንድ ሰው ፖሊስ ጣቢያ ምርመራው አልቆ ሲሄድ ወደ ማረሚያ ሲሄድ አስራ አራት ቀን ተለይቶ ይቆያል ወደ ቡናዎቹ ታራሚዎች ከመግባቱ በፊት አልልቅ ከ14 ቀን ሲሆናቸው እኛን መረመርና ኔጌቲቭ ከሆኑ ነው የሚቀላቀሉት። ፖዘቲቭ ከሆኑ ሕክምናቸውን ጨርሰው ነው የሚቀላቀሉት። ስለዚህ ዋናው ማረሚያ ቤት በዚህ መንገድ እየተሰራ ነው። እዚህ ግን አሁን የተለያየ ምክንያት ወንጀል ይፈጸማል። ያንን ወንጀል መከላከል አለብን። ያ ወንጀል የሰራው ሰው መጠየቅ አለበት፣ መመርመር አለበት። ይሄ ሂደቱ ይቀጥላል። ግን ሂደቱ ያለ ግን ኮቪድን ሳይጋለጥ እንዴት ነው ስራዎችን መስራት ያለብን የሚለውን ነገር ተቋሙም ኃላፊነት ወስዶ እየሰራ ነው። እኛም ማገዝ ያለብን ነገሮች ያገዘ ማለትም እየሰራ ነው ያለነው። በአስተዳደሩ እስካሁን የኮሮና ቫይረስ ከተገኘባቸው 575 ሰዎች 15ቱ ህይወታቸው ማለፉን 425 የሚሆኑት አገግመው መውጣታቸውንና በአሁን ሰዓት 133 የሚሆኑ ሰዎች በተለያዩ ህክምና ማዕከላት ውስጥ መኖራቸውን ወይዘሮ ለምለም በሰጡት መግለጫ አብራርተዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ